ዩናይትድ ስቴትስ በልማትና በሰብአዊ እርዳታ መልክ ለአፍሪካ አምባገነኖች በየዓመቱ የምትሰጠው በቢሊዮኖች ዶላሮች የሚገመት የገንዘብ እርዳታ በሙሰኞች ስለሚባክን መቆም አለበት ሲሉ በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህርና የሕግ ባለሙያ የሆኑት ፕሮፌሰር አለማየሁ ገብረ ማርያም ለፕሬዚደንት ዶናልድ ትራምፕ ደብዳቤ ጽፈዋል። ከግብር ከፋይ አሜሪካውያን እየተሰበሰበ የሚላከው ገንዘብ ለታቀዱ ፕሮጀክቶች ማስፈጸሚያነት ስለማይውል መቆም አለበት ብለዋል። ፕሮፌሰር አለማየሁ ለዩናይትድ ስቴትስ ፕሬዚደንት ይድረስ ባሉት ደብዳቤያቸው በተለይ ኢትዮጵያን አስመልክቶ በጻፉት ደብዳቤ ይዘትና በሀሳባቸው ዙሪያ የፕሮግራሙ አዘጋጅና አቅራቢ ሰሎሞን ክፍሌ ፕሮፌሰር አለማየሁ ገብረ ማርያምን አነጋግሯል። አስቀድሜ ለሁልጊዜ ትብብሮ ላመስግን ፕሮፌሰር አለማየሁ ገብረ ማርያም። እኔም አመሰግናለሁ ሰለሞን፣ ለአሜሪካ ድምፅም ስለጋበዛችሁኝ ደስ ብሎኛል። አመሰግናለሁ። ለአሜሪካው ፕሬዚደንት ዶናልድ ትራምፕ ስለ ጻፉት ደብዳቤ ይዘት ባጭሩ ከገለጹልኝ ወደ ዝርዝሩ እንገባለን። እሺ፣ እንግዲህ ባለፉት ሁለት ሳምንታት ውስጥ ለፕሬዚደንት ትራምፕ አንድ ሰፋ ያለ ደብዳቤ አቅርቤ ነበርና በዛ ላይ ያቀረብኩት አንዳንድ ሀሳቦች ነበሩ። ይህኛውም ያቀረብኩት ሀሳቦች ራሱ የትረምፕ አስተዳደር ያነሳቸው አንዳንድ ጥያቄዎች ነበሩ። በተለይም የዛሬ ሁለት ሶስት ወር ላይ ለስቴት ዲፓርትመንት ትራንዚሽን ቲም የተባለው አራት ጥያቄዎች አቅርቦ ነበር። አንደኛው ምንድን ነው አፍሪካ ውስጥ ከፍተኛ ሙስና እየተካሄደ በተለይ ደግሞ እኛ በምንሰጠው ገንዘብ እርዳታና ብድርም ገንዘባችን ስለሚሰረቅ ምን ያህል እየተሰረቀ ነው ያለው፣ የሚባክነ ውስጥ ገንዘባችን ምን ያህል ነው የሚል አንድ ጥያቄ አቅርቦ ነበር። በሁለተኛ ደረጃ ደግሞ ይሄው ከአልሸባብ ጋር ስንማገጥ አስር አመት አለፈን ግን አላሸነፍንም። ምንድነው ምክንያቱ? ምን ያህል ጦር ቢሆን ነው እኛም አጋሮቻችንም ሆነን እነሱን ለማስበርከክ ያልቻልንበት ነው። በሶስተኛ ደረጃ የጠየቁት ጥያቄ ደግሞ የአሜሪካን ኢንቨስተሮች ወይም ነጋዴዎች በአፍሪካ ውስጥ ምን እድል አላቸው? ከቻይና ነጋዴዎችና ኢንቨስተሮች ጋር እንዴት ነው ውድድራቸው? እየደከመ ይመስላሉ። በዛ አራተኛ ነጥብ ላይ ደግሞ አንድ አጎዋ ወይንም የእድገት እድል የሚባል ፕሮግራም አለ። እሱን ለምንድን ነው መቀጠል ያለብን? ምክንያቱም ተጠቃሚ የሚሆኑ ሙስና የሚቀበሉ አስተዳደሮች እና ኩባንያዎች ስለሆኑ ለነሱ የድርጎ አይነት ነገር ነው የምናደርገው እና ያንን ፕሮግራም ይሄ የእድገቱን ፕሮግራም በምንቀጥልበት ጊዜ ሙስናን ነው የምናስፋፋ የሚሉ ጥያቄዎች አንስተው ነበርና በዛ ላይ ጠበቅ ያለ መልስ ከኢትዮጵያም ጉዳይ ጋር አያይዤ አቅርቤ ያላቸው ነበረ። ምንድን ነው የዚህ እርስዎ ለፕሬዚደንት ትራምፕ የጻፉት ደብዳቤ አላማስ ደብዳቤውን በኢሜይል ጭምር ነው የላኩላቸው እንደተረዳሁት ለዩናይትድ ስቴትስ ምክር ቤት እና ለመገናኛ ብዙኃንም ቅጁን ልከው ደርሶናል። ዋናው መልዕክቱ ምንድን ነው? ከኦባማ አድሚኒስትሬሽን በተለይ ከኦባማ አድሚኒስትሬሽን ጋር ተጣምሮ ከዛም ቀደም ብሎ በተለይ በኢትዮጵያ በዛም በጠቅላላም በአፍሪካ ውስጥ የአሜሪካ የምትሰጠው ገንዘብ እየባከነ ነው ያለው። የአሜሪካ የምትሰጠው ገንዘብ የሚውልበት ህዝቡን ለመርዳት ወይም የተራበውን ሰው ለመርዳት ደካማውንና እርዳታ የሚያስፈልገውን ሳይሆን አብዛኛው ገንዘብ ይባክናል። የሚባክነውም ግማሹ ይሰረቃል፣ ግማሹ ይጠፋል፣ ግማሹ ለሚባለው ነገር አይደረግም። በዛ ላይ ደግሞ የእነሱ ኤክስፐርቶች ኮንሰልታንት የሚባሉት እነሱ በጎን የሚቀፉት ነገር አለ እና ስለዚህ አሜሪካ የምሰጠው ወይም የአሜሪካ የታስባቸው የሚሰጥ የሚሰጡት ገንዘብ በጠቅላላ በአፍሪካም በተለይም ደግሞ በኢትዮጵያ ጥብቅና ቁጥጥር ይደረግበት ነው። እስካሁን ያቀረብኩት ማስረጃ ላይ የሚያሳየው ምንድን ነው? ዩኤስኤአይዲ የተባለው አካል በሀገሪቷ ውስጥ እንደ ለይስ ሙላ ነው እንጂ ቁጭ ያለው ገንዘቡ ምን ቦታ እንደሚደርስ ተከታትሎ የሚያጣራ አይደለም። በዚህም ላይ ሰነዶችን ጠቅሻለሁ፣ የጠቀስካቸው ጽሁፎች ላይ። ስለዚህ ዋና አላማው አዲስ አስተዳደር ስለሆነ ከአሁን በፊት የኦባማ አድሚኒስትሬሽን ዝም ብሎ በሩን ከፍቶ እንደ ልባቸው የሚፈነጭበትን የአሜሪካን ታክስ ገንዘብ በአሁኑ ጊዜ ደግሞ ተጠንቅቀን ቦታው ላይ እንዲውል እና ከቦታውም ያልሆኑ ነገሮች ካሉ በነዛ ላይ ደግሞ እርምጃ እንዲወሰድ ነው። እንደው ለነገሩ ያህል ምናልባት ሰምተህ እንደሆነ እርግጠኛ ነኝ፣ ሰምተዋል ባለፉት ሁለት ቀናት ውስጥ የትራምፕ አድሚኒስትሬሽን በጠቅላላ የውጭ እርዳታ የሚለውን ነገር እንቆርጣለን ብሏል። ከኔ ጽሁፍ ጋር ጋራ በጣም የተቀራረበ ና የጠቀስኳቸውንም ነገሮች በሙሉ የሚያንፀባርቅና የሚዝ የሚይዝ ፖሊሲ አቋም ወስዷል ደስ ብሎኛል አምባገነን የውጭ መንግስታት እንደ ኢትዮጵያ ያሉ ሲሉ የገለጿቸው በአዳም መንግስታት የዩናይትድ ስቴትስን ተቋማት በሀሰት ለመጠቀም በሚያደርጉት ጥረት በየአመቱ በሚሊዮኖች የሚቆጠር ዶላር ለደላሎች ማለት ምን ለሎቢስቶች መክፈላቸው እንዳስቆጣው ይገልጻሉ። በዚህ ደብዳቤው ላይ እንደ አንድ አሜሪካዊ ዜጋና ግብር ከፋይም ሕገ መንግስታዊ መብቶን ተጠቅመው ይህን አይነቱ አሰራር እንዲቆም ጠይቀዋል። እስቲ ይህንንም ያብራሩልኝ። ይሄ በጣም የሚያሳዝንና በጣም የሚያናድድም ነገር ነው። ምክንያቱም በአሁኑ ጊዜ ያለው አስተዳደር ወይም አገዛዝ ገንዘብ የለንም። አምስት ሚሊዮን ሕዝብ የሚሆን በረሀብ እየተሰቃየ ነው እስከ ሀያ ሚሊዮንም የሚደርሱ ረሀብ ሊደርስባቸው ይችላል። ስለዚህ ለነሱ እስከ አንድ ቢሊዮን ቢ ቢሊዮን ብር ያህል ያስፈልጋን እያለ ይለምናል። እኛ ገንዘብ ስለሌለን ነው ምናምን እያለ ለአለም ሰጪዎች በልመና ላይ ይገኛል። ግን በአሁኑ ጊዜያ ይሄ ደግሞ ባለፉት ስድስት ሰባት ሳምንታት ውስጥ ነው አንድ ኤስ ጂአር ላብ የሚባሉ ወትዋቶች ማመን በማይቻል መንገድ በወር በወር ማለት ነው በወር መቶ ሀምሳ ሺህ የአሜሪካን ብር እየከፈለ ለእነሱ በአሜሪካን ምክር ቤትና በአድሚኒስትሬሽኑ ሰውቱና እንዲደልሉ አድርገዋል። ይሄም ማለት ምንድን ነው? በአንድ አመቱ እስከ ሁለት ሚሊዮን የሚደርስ ገንዘብ ነው የሚጠፋው እዚህ የፖለቲካ ውጥወታ ላይ እና ይህን ጥያቄ ለፕሬዚደንቱ ያቀረብኩት እንዴት አድርገን ነው የአሜሪካን ህዝብ ታክስ እየከፈለ እንደዚህ የሚያባክኑ ሰዎች ለረሃብ እንኳን መገባት ያለበትን ነገር ሳይጠቀሙ ለራሳቸው ግላቸው የራሳቸውን አስተዳደርና የራሳቸውን ስልጣን ለማጠናከር ሁለት ሚሊዮን ብር እንግዲህ ማለት ይህ ስንት ህጻናት አፍ የወጣ ነገር ነው? ስንት ህጻናት ምግብ አያገኙም? ሁለት ሚሊዮን የአሜሪካን ብር ማለት ስንት እንደሆነ መገመት ይቻላል። ምናልባት እስከ ሀምሳ ስልሳ ሚሊዮን የኢትዮጵያ ብር ሊሆን ይችላል። ስለዚህ እነዚህን ነገሮች ለፕሬዚደንቱ ደብዳቤ ላይ ጠቅሼ፣ በዛ ላይ ደግሞ ያነሳት ነገር ይሄ ነገር እነዚህ ሰዎች ገንዘብ የለንም እያሉ ዓለምን ቢሊዮን ብር በሚጠይቁበት ጊዜ ከየት ነው ይሄ አንድ ሁለት ሚሊዮን ብር የመጣው? በብድር ነው ያገኙት? ሰው ሰጥቷቸው ነው? ከየት ነው የመጣው? እና እኔ ራሴን ደግሞ ትመና የሰጠሁት ምንድን ነው አሜሪካ ከምትሰጠው ብድር ላይ የተሰረቀ ነው የሚል ነው። ለዛም ደግሞ ጠቋሚ የሆኑ ማስረጃዎችን ለመጥቀስ እሞክራለሁ። ፕሮፌሰር አለማየሁ እንደሚያውቁት የዩናይትድ ስቴትስ እና ኢትዮጵያ በተለይ እንደ አልሻባብ ያሉ አሸባሪ ቡድኖችን በጋራ ለመዋጋት ጠንካራ ወዳጅነት ከመሠረቱ ቆይተዋል። እንዳሉት ይህ በቀደምቱ ፕሬዚደንቶች በቡሽና በኦባማ የቆየ ፖሊሲ አሁን ሊቀየር የሚችል ይመስሎታል ፕሮፌሰር አለማየሁ? አዎ ይመስለኛል። ምክንያቱም የትራምፕ አድሚኒስትሬሽን ጥሩ ጥያቄ ነው የጠየቀው። አልሸባብ የተባለው ምን አይነት አደገኛ ጦር ቢሆን ነው እስከ ዛሬ ድረስ ልናሸነፍ ያልቻል ነው? እኛም ሆነ አጋሮቻችን ማለት ነው፣ በተለይ ደግሞ ኢትዮጵያ ያለው አስተዳደር ማለት ነው። ለእኔ የሰጠውት ለፕሬዚደንቱ መልስ ምንድን ነው፣ አልሸባብ መኖር ላለው አስተዳደር፣ ኢትዮጵያ ውስጥ ላለው አስተዳደር የኢንሹራንስ ፖሊሲ ነው። ምክንያቱም እሱን እንደ አያጅቦ መጣ እያሉ መነገጃና እርዳ ግንባታ መሰብሰቢያ ይሆናቸዋል ነው ምለው እንጂ አልሸባብ የተባለን ለመደምሰስ አስቸጋሪ ነገር ሆኖ አይደለም። እንደምናውቀው ሁሉ በአውሮፓ አቆጣጠር ሁለት ሺ ስድስት ያለው አስተዳደር ጦር ሱማሌ በገባበት ጊዜ ሁለት ሳምንት በማይሞላ ጊዜ ነበረ አልሸባብንም ሆነ ሌሎቹንም ከጥቅም ውጭ ያደረጋቸው። ስለዚህ አስር ዓመት እንዴት ሊቆይቻል የሚለው ነው እና የእኔ ሙግት እዚህ ላይ ለፕሬዚደንቱ የሚያቀረብኩበት አልሸባብ ለአለው ኢትዮጵያ ላለው አስተዳደር መነገጃ ነው። ስለዚህ ተጠንቀቅ። እሱን እየወተወቱ እድሜያቸውን ለማራዘም እና ስልጣናቸውን ለማጠናከር ነው የሚል ነው። በዛ ላይ ደግሞ ሌላ የጠቀስኩት ነገር አለ። የአንተ አድሚኒስትሬሽን አልሸባብን ነቅቶባቸዋል፣ እና ስለ አልሸባብ እንደማይሰራ ስለሚያውቁ አሁን በሌላ መንገድ እየመጡ ነው። ኢንቨስትመንት እያሉ ለማወናበድ ና ለማጭበርበር ይሞክራሉ ነው ያልኩት። ይህንንም ደግሞ የተናገርኩበት ምክንያት ኃይለ ማርያም የጠቀሰው ነገር ነበር። ከአሁን በኋላ እኛ ከአሜሪካን ጋር መተባበር የምንፈልገው በ በንግድ ና በኢንቨስትመንት በመሳሰሉ ነገሮች ነው። ስለዚህ ዘፈናቸውን ትንሽ እየቀየሩ ነው። ምክንያቱም ትራምፕ ራሱ ቢዝነስማን ስለሆነ ምናልባት በቢዝነስና በኢንቨስትመንት ብንመጣበት የበለጠ ከእሱ ጋር ለመያያዝ እንችላለን የሚለው ነገር ነው። ነገር ግን ይሄ እንደማይሰራ ደግሞ እኔ ጠቅሻለሁ፣ ማስረጃውንም አቅርቤ አለሁ። ማስረጃው ምንድን ነው? ከአሁን በፊት ኢትዮጵያ ውስጥ ኢንቨስትመንት ብለው የመጡት አሜሪካኑም ከሌላ ቦታ የከሰረዋሉ እነ ካርቱር ያሉ አንድ አሁን ከእስራኤል የነበሩት ፎታሽ የጀመሩት እነሱ ከስረዋል፣ ከሳውዲ የመጡት ከስረዋል። ስለዚህ ይሄ ማጭበርበሪያ ና ማወናበጃ ነው እንጂ እውነት ኢንቨስትመንት በነሱ አስተዳደር ሁሉን ነገር በሚቆጣጠሩበት ኢኮኖሚን ሙሉ በሙሉ በሚቆጣጠሩበት ዋና ዋና ለውጭ ኢንቨስትመንት የሚረዱ የሆኑትን ነገሮች በነሱ እጅ አድርገው ሌላውን ሰው መጥተው የዓለምን ሌላ በተለይ የአሜሪካኖችን አምጥተው ና ኢንቨስት አድርጉ ማለት ጨዋታና ቀልድ ነው። ሌላ የጠቀስኩት ነገር እዚህ ላይ ደግሞ ምንድን ነው? ቻይናዎቹ የበለጠ እድል አላቸው ኢንቨስትመንትን ለማድረግ ምክንያቱም ቅርብ የሆነ ግንኙነት አላቸው ከገዢዎቹ ጋራ ገዢዎቹንም የሚያስፈልገው ነገር ያደርጉላቸዋል። እንግዲህ የአሜሪካን ደግሞ ኢንቨስተሮች ሙስና አልመስጠት አይችሉም እንደዚህ አይነት ነገሮች የአሜሪካን ህግ ስለሚቀጣቸው ራሳቸው እጃቸው ታስረዋል ማለት ነው። እንደዚህ አይነቱም ነገር ሊያደርጉ አይችሉም። ስለዚህ ይሄ ኢንቨስትመንት የሚባለው ነገር በጠቅላላ ውሸትና ማወናበጃ ነውና እና ይሄ ፕሬዚደንቱ እንዲጠነቀቅ በዚህ ላይ ጥብቅ የሆነ መልእክት ብኬበታሉ። ፕሮፌሰር አለማየሁ ገብረ ማርያም ለጊዜው በጣም አመሰግናለሁ። እኔም አመሰግናለሁ አንተንም ቪኦኤንም። መልካም ቀን ለአንተም ለሁላችሁ።